ባለፈው ሳምንት ቅዳሜ በቦረና ዞን ሞያሌ ከተማ የመከላከያ ሰራዊት በነዋሪዎች ላይ የፈጸመው ግድያ በየአቅጣጫው ቁጣን ቀስቅሷል። የኮማንድ ፖስቱ ድርጊቱ በተሳሳተ መረጃ ምክንያት የተከሰተ መሆኑን ቢገልጽም የመከላከያ ኃይሉ ጥቃት ሆን ተብሎ የተፈጸመ የወንጀል ድርጊት እንደሆነ የገለጡ አሉ። ለንደን ከተማ ውስጥም የተቃውሞ ሰልፍ እየተካሄደ ነው። በአሁኑ ሰዓት የለንደኑ ዘጋቢያችን ድልነሳ ጌታነ በቦታው ይገኛል። ድልነሳ፣ ምንድን ነው የዛሬው የሰልፉ አላማ ለንደን ውስጥ እየተካሄደ ያለው ያው የሰልፉ አላማ እንግዲህ ባለፈው ሳምንት በኦሮሚያ ክልል በሞያሌ ላይ የተወጣቶች ብዙ ሰዎች ተገለዋል። ያው መገደላቸውንም መንግስት በስህተት ነው ብሎ ቢያምንም እንኳን አብዛኛውን የኢትዮጵያን ሕዝብ እጅግ ነው ያስወጣው። ስለዚህ ያው የተቃውሞ ሰልፉ የተቃውሞ ሰልፉ ምንድን ነው በኦሮሚያ የሚፈሰው የወንድሞቻችንና የእህቶቻችን ደም በአስቸኳይ ይጠየቅ፣ መልስ ያግኝ፣ ጥፋቱን የፈጸሙት ሰዎች ለህግ ይቅረቡ ነው። ብዙ ጊዜ ጥፋት ያጠፉ ሰዎችን መንግስት ለህግ አቅርቧቸው አያውቅም። የአሁኖችንም ቢሆን ለጊዜው ተይዘዋል ቢልም እንኳ ለፍርድ ያቅርባቸው የማይቅርባቸው የሚታወቅ ነገር የለም፣ እና ይህንም በመቃወም ነው። በሰልፉ ላይ ማን ነው የተሳተፈው? የትስ ነው እየተካሄደ የሚገኘው ሰልፉ? ሰልፉ እዚህ በለንደን በትራፍላጋር አደባባይ በሚባለው ነው እየጀመረ ያለው አሁን። እና የተዘጋጀው በኢትዮጵያውያን ወጣቶች ነው። ወጣቶቹ እንግዲህ ከተለያየው ብሔርና ብሔረሰቦች የተውጣጡ ናቸው። እና ይሄንን ጥያቄያቸውን ወደ የብሪታንያ የውጭ ጉዳይ ሚኒስትር ቢሮ ፊት ለፊት ሄደው ይሰለፉና ከዚያ በኋላ ለውጭ ጉዳይ ሚኒስትሩ እርምጃ ብሪታንያ ያው ኢትዮጵያን ከሚረዱት ሀገሮች ግንባር ቀደምት እንደመኗ መጠን ጫና እንድታደርግ የሚጠይቅ ደብዳቤ ያስረክባሉ። እንደው ከአስተባባሪዎቹ መካከል ያነጋገርከው ሰው ወይንም ልታነጋግረው የምትችለው ሰው አለ? አዎ ከአስተባባሪዎቹ መካከል አሁን አጠገቤ አቶ ነጻነት ካሳ አለ። እና አቶ እሱን አጠይቋለሁ። አቶ ነጻነት ካሳ እስቲ ስለ ዛሬው ሰልፍ አላማ፣ አሁን ምን ማ እንደምታደርጉ በአጭሩ ውስጥ ግለጽልኝ። እሺ አመሰግናለሁ። የዛሬው ሰልፍ ዋናው አላማው እንግዲህ እንደ ሁላችንም እንደምናውቀው አገር ቤት ላይ የስቴት ኦፍ ኢመርጀንሲ ወይም የአስቸኳይ ጊዜ አዋጅ ተደንግጓል። እና ይሄ ሕግም በሀገራችን ሕዝብ ላይ ከፍተኛ የሆነ ስቃይ፣ በደል፣ ግድያ፣ በአጠቃላይ የሰብአዊ መብት ጥሰት እየተካሄደ ነው ያለው። ይሄንን ለመቃወም ነው እዚህ የተሰባሰብ ነው። ከተለያየ ቦታ የተገኘን በአብዛኛው ወጣቶች እንገኛለን። ከለንደን ውጭ ካሉ ከተሞች ድረስ የተሰባሰብ ነው እና እንግዲህ ጥያቄያችንን በእንግሊዝ ሀገር የውጭ ጉዳይ ሚኒስተር ሄደን እናቀርባለን። በኢትዮጵያ መንግስት ላይ ተጽዕኖ እንዲፈጥር ነው ጥያቄ እያቀረብን ያለ ነው። ብዙ ጊዜ ከዚህ በፊትም ጥያቄዎች ስታቀርቡ ለብሪታንያ የውጭ ጉዳይ ሚኒስትር አቅርባችኋል። በአሁኑ ሰአትም ያቶ አንዳርጋቸውንም ጉዳይ አብራችሁ ታነሳላችሁ ነው የሚባለው። እና ስለ አቶ አንዳርጋቸውስ ምን የተሰጣችሁ መልስ አለ? ወይም እንዲ የምትፈልጉት በአሁኑ ሰት ብሪታንያ የውጭ ጉዳይ ሚኒስትርም እንግዲህ በቅርቡ የኢትዮጵያ መንግስት እስረኞቹን ለቋል። ነገር ግን አሁንም ያልተለቀቁ እስረኞች አሉ፣ በግፍ የታሰሩ እና በየእስር ቤቶቹ የሚሰቃዩ ከእነሱ ውስጥ አቶ አንዳርጋቸው ጥጌ ይገኝበታል እና አቶ አንዳርጋቸው ጽጌ ደግሞ የእንግሊዝ አገር ዜጋ እንደመሆኑ የእንግሊዝ መንግስት፣ አሁንም ከሱም ሌሎች እስረኞች የሚገኙት እንዲለቀቁ ተጽዕኖ እንዲያደርግ ለመጠየቅ ነው እና ይሄን ይመስላል። ድለሰው በአካባቢህ የተመለከትከው ነገር ካለ ከመፈክርም ሊሆን ይችላል ከሚናገሩት ንግግርም በአይነ የምታየውን ነገር እስኪ በጣም ባጭሩ ግለጽልኝ፣ ለአድማጮች ግልጽ እንዲሆን። አው እንግዲህ ተሰላፊዎቹ ከያዟቸው አርማዎች ውስጥ አንዱ በጣም ጎልቶ የሚታ የሚታየው በኦሮሚያ የሚፈሰው የወንድሞቻችንና የእህቶቻችን ደም በአስቸኳይ ይጠየቅ፣ መንግስት ህዝብን ማሸበሩን ያቁም፣ ሁላችንም አንዳርጋቸው ጽጌነን የሚሉት በጣም ጎላ ብለው ይታያሉ። ጥሩ እንግዲህ አድማጮች፣ በኢትዮጵያ ከኬንያ ጋር በምትዋስነው የሞያሌ ከተማ ባለፈው ሳምንት ቅዳሜ የመከላከያ ሰራዊት አባላት ነዋሪዎችን መግደላቸውን በመቃወም በለንደን ከተማ የተቃውሞ ሰልፍ እየተደረገ ነው። ያንን በተመለከተ ነው የለንደኑ ዘጋቢያችን ድልነሳ ጌታነህ የገለጠልን። ድልነሳ ለሰጠ ማብራሪያ ከልብ አመሰግናለሁ፣ እግዜር ይስጥልኝ።